በኦሮሚያ ክልል ከሁለት ወራት በፊት የተቀሰቀሰው ሁከት ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ጃለኔ ገመዳና ነሞ ዳንዲ ወደ ተለያዩ ከተሞች ደውለው ያጠናቀሯቸው ዘገባዎች አሉ። በዩናይትድ ስቴትስም የሚኒሶታ ግዛት ሁለት የሕግ መወሰኛ ምክር ቤት አባላት በጋራ ለውጭ ጉዳይ ሚኒስትር ጃን ኬሪ በሁኔታው አሳሳቢነት ላይ የጻፉት ደብዳቤ አለ። ሰለሞን ክፍሌ ሁሉንም አካቶ እንደሚከተለው ያቀርበዋል። በምስራቅ ወለጋ ዞን ኑኑ ቁምባ ወረዳ የአደር የከተማ ነዋሪዎች ለልማት ስብሰባ በሚል በትላንትና ዕለት በከተማይቱ መስተዳደርና ኦህዴድ ቢሮ የተጠራው ስብሰባ ወደ ተቃውሞ መቀየሩን ነዋሪዎች ገልጸዋል። በስብሰባው ላይ ባለሥልጣናቱ ስለ ልማት መናገር ሲጀምሩ፣ ሕዝቡ ግን ልጆቻችን በየትምህርት ተቋማቱ እየተገደሉ ሌሎች የት እንደደረሱ በጠፉበት በአሁኑ ወቅት ከእናንተ ከባለሥልጣናቱ መልስ እንፈልጋለን ሲሉ ጠይቀዋል። ባለሥልጣናቱ ግን ለሕዝቡ ጥያቄ መልስ መስጠት ስላልፈለጉ ሕዝቡ ስብሰባውን በትኖ ወደ ተቃውሞ ማሰማት መግባቱ ተገልጿል። ከነዋሪዎቹ አንዱ እንዲህ ያስረዳል። ከዚያ የጸጥታ ኃይሎች በመኪና መጥተው ተቃውሞውን ለመበተን ሞከሩ። አድማ በታኝና የፌዴራል ኃይል ነበሩ። ሕዝቡም ሸሽቶ ወደ ጫካ ገብቷል ነበር ያለው። የአደሬ ከተማ አስተዳዳሪ አቶ ወርቅነህ በእጅ ስልካቸው ላይ ተደውሎላቸው መልሳችሁ ደውሉልኝ ልዘጋጅ ብለው በድጋሚ ሲደወልላቸው ግን የደወላችሁት ቁጥር ትክክል አይደለም ይላል ስልካቸው። በሌላ በኩል ደግሞ በጉጂ ዞንና በቦረና ዞን መካከል በምትገኝ ኦኮቴ በምትባል አካባቢ የሼህ አላሙዲንን አዲስ የወርቅ ቁፋሮ ፕሮጀክት ለመጀመር የሚደረገውን ዝግጅት በመቃወም የተለያዩ ወረዳ ነዋሪዎች ዛሬ የተቃውሞ ሰልፍ ወጥተዋል ሚድሮክ በሻኪሶ አካባቢ ያደረሰው አንሶ አዲስ ፕሮጀክት በኦሮሞ መሬት መሰጠቱን እንቃወማለን ይላሉ ሰልፈኞቹ። ኡብኒ ነጋ ኤክሲሱ ኡመተ ቡሌ ወልተ ዱፊ ሳፍ ጀሩካን ካን ኩፍቴ ካብኔ ጉዲና ጅርቲ ተአና ጸጥታ አስከባሪዎች አንድ ላይ ሊወጣ የነበረውን ሕዝብ በየቦታው እያስቆሙ ለመበተን ከካቢኔ አባላትና የዞን ባለሥልጣናት ጋር ሞከሩ። ሕዝቡ ግን አልፎ ተቃውሞውን ማሰማት ችሏል ነበር ያለው። የተቃውሞ ሰልፉ ተጠናቆ ሕዝቡ ወደ የቤቱ አካባቢዎች ሲያመራ ግን የጸጥታ ኃይሎች ጠብቀው ድብደባ እንዳደረሱበትና ከታሰሩት መካከልም ቱኔ ገናሌ የሚባል ሰው በደረሰበት ከፍተኛ ድብደባ ለሕይወቱ አስጊ በሆነ ሁኔታ ውስጥ እንዳለ ገልጸዋል። የጉጂን ዞን ባለሥልጣናት ለማግኘት ያደረግነው ጥረት አልተሳካም። እንዳገኘን እናቀርባለን። በሌላ በኩል በምዕራብ ወለጋ ጃርሶ ወረዳ ገባ ዳፍኖ ከተማ የማስተር ፕላኑን በመቃወም ሰልፍ ወጥታችኋል ተብለው የተከሰሱ 26 ተማሪዎች ትላንት ፍርድ ቤት ቀርበዋል። በምስክርነት የቀረቡባቸው ካቢኔዎች ሚሊሻዎችና የፖሊስ አባላት ሲሆኑ አቃቤ ሕግ መረጃ አለኝ በማለቱ ተጨማሪ ቀን እንዲሰጠው ጠይቆ ለሳምንት ተቀጥሯል። ሁኔታውን ከተማሪዎቹ አባት አንደኛው እንዲህ ያስረዳሉ። ምዕራብ ወለጋ ገባ ደፍኖ አካባቢ ይህን ሰላማዊ ሰልፍ ተወጣችሁ ብሎ አንድ ሀያ ስድስት የሚሆኑ ተማሪዎችን ካስሩ በኋላ በትላንትና ዕለት ፍርድ ቤት አቅርቦ ነበር። ካቀረቡ በኋላ ደግሞ ፖሊሶች ወረዳው ካቢኔዎችን ምስክር አድርጎ እየመሰከሩበት ነው። ለምን ሰላማዊ ሰልፍ ወጣችሁ ብሎ ካሰሩ በኋላ እየመሰከሩበት ነው። አሁን እየፈለጉት እርምጃ እየወሰዱበት ነው እንጂ ኦሮሚያ አስተዳደር ችግር ስላለበት አንስተ ነዋል እያሉ ስለ ኢንፎርሜሽኖ ሰምቶ እንዲያልሰሙ አድርጎ ነው። እዚህ አካባቢ ደግሞ ይሄን እየወጣው ነው ያሉ። በምዕራብ ሀረርጌ አሰቦት ወረዳ ባለፈው ሳምንት ሐሙስ ተካሄደ ከተባለው የተቃውሞ ሰልፍ ጋር ተያይዞም አሁንም በአካባቢው ከፍተኛ ውጥረት መኖሩን ያነጋገርናቸው የከተማዋ ነዋሪ ገልጸዋል። በተማሪዎቹና ሰልፉን ለመበተን በወጡ የመንግስቱ ኃይሎች መካከልም ግጭት መፈጠሩን ያስረዳሉ። ያሰሚበዚያን ቀን የሆነው የሜስ ወረዳ የደህንነት ኃላፊ ሚሊሻዎችንና የመከላከያ ሰራዊት ይዞ መጣ። ወደ ተማሪዎች መተኮስ ሲጀምሩ፣ ተማሪዎቹም ድንጋይ መወርወር ያዙ። ሙሳ የተባለው የደህንነት ኃላፊ ራሱ አንድ አርሶ አደር በጥይት መቷል። በጠቅላላው አራት ሰዎች ቆስለዋል፣ ነበር ያለው። የከተማው አስተዳዳሪ አቶ ቶፊቅ አሊ መታሰራቸውንና እስካሁንም እንዳልተፈቱ የሚታወቅ ሲሆን በእርሳቸው ቦታም የተመደበ እንደሌለ ያስረዳሉ። እንዴት እንደተወሰዱም ከቤታቸው ሲያስረዳ ቡንቲቶታ አቶ ቶፊቅ አሊን መከላከያዎችን የያዙት ረመዳን በተባለ ሰው ተመርተው ቤቱ ታሙ በተኛበት ነው። ከዚያም እያንገላቱ መኪናቸው ላይ ወርውረው ይዘውት ሄዱ። ህዝባችን እንዳለ ያለው እስር ቤት ነው ማለት ይቻላል። የሜስ ወረዳ የኦህዴድ ኃላፊና የከተማዋ ምክትል አስተዳዳሪም ታስረዋል ብሏል። ይህ በእንዲህ እንዳለ እዚህ በዩናይትድ ስቴትስ ሚኔሶታ ክፍለ ግዛት ሁለት ሴናተሮች ኤሚ ክሎባከርና አል ፍራንከን በኦሮሚያ ክልል እየተካሄደ ያለውን ሁኔታ በተሟላ መልኩ አጣርተው የዩናይትድ ስቴትስ ምክር ቤት በኢትዮጵያ የሲቪሎችን ደህንነት መጠበቅ የሚያስችል አስቸኳይ እርምጃ ይወስድ ዘንድ ሪፖርት እንዲያደርጉ ለውጭ ጉዳይ ሚኒስትሩ ጆን ኬሪ ትላንት በጋራ ደብዳቤ ጽፈዋል። ሚኒሶታ በዩናይት ስቴትስ ከፍተኛ ቁጥር ያላቸው የኦሮሞ ተወላጆች ይኖሩባታል። ሴናተሮቹ ኤሚ ክሎባከርና ና አል ፍራንክን በዚሁ ደብዳቤያቸው ሂውመን ራይትስ ዋችና መገናኛ ብዙሃን በትንሹ 140 የተቃዋሚ ሰልፈኞች በኢትዮጵያ የጸጥታ ኃይሎች መገደላቸውን በመግለጽ ያወጧቸው ሪፖርቶች በጥልቅ አሳስቦናል ብለዋል። ሚስተር ኬሪ በሰላማዊ የኦሮሞ ተቃዋሚ ሰልፈኞች ላይ በቅርቡ የተፈጸመውን ግድያ በማውገዞ ማመስገን እንፈልጋለን። ሆኖም ጠንካራ እርምጃ መውሰድ ያስፈልጋል ሲሉም ሴናተሮቹ አሳስበዋል። የመንግስቱ የጸጥታ ኃይሎች በኢትዮጵያ ሐሳብን በነጻነት የመጠቀም መብቶቻቸውን ለማስከበር የሚሞክሩ ጋዜጠኞችንና ዜጎች በጅምላ ያስራሉ፣ ይቀጣሉ ሲሉ የሁመን ራይትስ ዋች፣ አምነስቲ ኢንተርናሽናልና ኮሚቲ ቱ ፕሮቴክት ጆርናሊስት ይከሳሉ። የኢትዮጵያ መንግሥት በፕሬስ ነጻነትና የሲቪል ማኅበረሰብ ቡድኖችን እንቅስቃሴ በመገደቡ ምክንያት የሀገሪቱን የሰብአዊ መብቶች ሁኔታ እየተከታተሉ ሪፖርት የሚያደርጉ ወገኖች በአብዛኛው የሚተማመኑት በሶሻል ሚዲያ ሪፖርቶችና ስፍራው ላይ በሚገኙ ተቃዋሚ ሰልፈኞችና ሌሎች ምንጮች ይሆናል። ሁከቱ ይበልጥ እየተስፋፋ ይመጣል የሚል ስጋት ያየለ ሲሆን መንግሥትም የኦሮሚያን ክልል ለማግለል እርምጃዎች እየወሰደ ነው። ባለሥልጣናቱ በቅርቡ በአካባቢው የሞባይል ስልክ አገልግሎቶችን ቆርጠዋል። ብዛት ያላቸውን ወታደሮችም የመደቡ በመሆናቸው ሁከቱ የመጨመሩን ስጋት ማጠናከሩን የሚኔሶታ ሴናተሮች ኤሚ ክሎባከርና አል ፍራንክን ለዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በጋራ በጻፉት ደብዳቤ ጠቅሰዋል። የማስተር ፕላኑን አስመልክቶ ዩናይትድ ስቴትስ ለኢትዮጵያ የምትሰጠው እርዳታ አርሶ አደሮችን ከይዞታቸው በኃይል ለማፈናቀል መጠቀሚያነት ሊውል አይችልም ሲል የዩናይትድ ስቴትስ ኮንግሬስ በቅርቡ ጠንካራ መልእክት ማስተላለፉም አይዘነጋም።